የፌዴራል የወንጀል መመርመሪያ ማዕከል ወይም በተለምዶ ማዕከላዊ ተብሎ የሚጠራው እስር ቤት ዛሬ መዘጋቱን የአገር ውስጥ የመንግስት መገናኛ ብዙሀን ዘገቡ። በዘገባውም በማዕከሉ እየተመረመሩ የነበሩ የመጨረሻዎቹ እስረኞች ሙሉ በሙሉ ወደ ሌላ ማረሚያ ቤት ተዛውረዋል ብለዋል። በዚህ እስር ቤት ውስጥ ከዚህ ቀደም ታስረው የተለያየ የስቃይ ድርጊት ተፈጽሞብናል የሚሉ እስረኞች ግን ማዕከላዊ መዝጋት ሳይሆን የስቃይ ተግባሩን ማቆም ነው የበለጠ ጥቅም የሚሰጠው ይላሉ። በእስር ቤት የተሰቃዩ ሰዎችን ወደ ሌላ ቦታ እያዛወሩ እስር ቤቱን መዝጋት ብቻ ምንም ለውጥ የለውም ነው ያሉት። በሌላ በኩል ከአዲስ አበባ ውጭ ባሉ የተለያዩ ከተሞች ተቋርጦ የነበረው የሞባይል ኢንተርኔት አገልግሎት ስራ መጀመሩን ነዋሪዎች ገልጠዋል። ጽዮን ግርማ ሁለቱንም ተከታትላ ተከታዩን አጠናቅራለች። ወራት በፊት ለ17 ቀናት ስብሰባ አድርጎ የነበረው የኢህአዴግ ስራ አስፈጻሚ ባስተላለፈው ውሳኔ መሰረት የማዕከላዊ እስር ቤት መዘጋቱን የሀገር ውስጥ መገናኛ ብዙሀን ዛሬ ዘግበዋል። ውሳኔው በተላለፈበት ወቅትም ማዕከላዊ ወደ ሙዚየምነት እንደሚቀየር መገለጹ ይታወሳል። በዚህ ውሳኔ መሰረት ካለፈው አመት መጨረሻ ጀምሮ በማዕከላዊ አገልግሎት ይሰጡ የነበሩ ቢሮዎች ካሳንቺስ ወደሚገኘው አዲስ ቢሮ መዛወራቸውን ዘገባው ያመለክታል። በማዕከላዊ የተመረመሩ የነበሩ የመጨረሻዎቹ እስረኞች ሙሉ በሙሉ ወደ ሌላ ማረሚያ ቤት መዛወራቸውም ተገልጿል። የዚህን ውሳኔ ይፋ ያደረጉት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ማዕከላዊን ሲጠቅሱት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ብለው እንደነበር ይታወሳል። በወቅቱም እስር ቤቱ ዛሬም ድረስ የማሰቃየት ተግባራት ይፈጸምበታል ያሉ ተቃውሞ ማሰማታቸውም ይታወሳል። በዚህ መንግስት፣ በአሁኑ ዘመንም ሰብአዊ መብታችንና ክብራችንን በሚጥስ መልኩ በማዕከላዊ ተሰቃይተናል ያሉ ስለሁኔታው መግለጻቸውም አይዘነጋም። በዚህ እስር ቤት የማሰቃየት ተግባር እንደሚፈጸምባቸው እስረኞች ፍርድ ቤት በሚቀርቡበት ጊዜ የሚናገሩ ሲሆን ከእነዚህም ውስጥ ኦነግነሽ በሚል ክስ ሁለት ጊዜ ለእስር የተዳረገችውና በአጠቃላይ ወደ ዘጠኝ ዓመት በእስር ላይ የቆየችው በቆይተዋም ወቅት ከፍተኛ የማሰቃየት ተግባር እንደተፈጸመባት ቀደም ሲል በሰጠችን ቃለምልልስ የገለጸችልን ጫልቱ ታከለ ነበረች። ጫልቱ ታከለን ዛሬ በማዕከላዊ መዘጋት ላይ ያላትን አስተያየት ጠይቄያት ነበር። በማዕከላዊ መዘጋት በእርግጥ ደስ ይላል፣ በጣም ማለት እኔ ተመልሼ ማዕከላዊ ስለገባው ገና ስገባ በር ላይ ነው ተስፋ የቆረጥኩት እዛ ውስጥ የሚሰራውን ነገር ስለማውቅ ማለት ነው። ዞሮ ዞሮ ግን ማዕከላዊ ግድግዳና ሰው አይደለም፣ ሰው የሚያሰቃየው ሰዎቹ ናቸው። የሰዎቹ አይምሮ ቢለወጥ ነው እንጂ እኔ ቤቱ ቢዘጋም ባይዘጋም መዘጋቱ ደስ ይላል፣ ግን ሰዎቹ አመለካከታቸው ቢቀየር ጥሩ ሰዎች ማለት የምርመራ ሂደት አለው። ማንም ሰው እንደሚያውቀው የምርመራን ቴክኒክ ተጠቅመው ቢመረምሩ መግረፍ፣ ማስተቃየት ምናምን ሌላ ቦታ ሄደው ከሚያደርጉት በቃ እሱ ነገር ኢትዮጵያ ውስጥ ቢቀር ነው እንጂ ጣራና ግድግዳው ስለተዘጋ ብዙ የሚያስጨፍር ነገር አይደለም እኔ እንደማየው። ዋናው የሰው አይምሮ መለወጡ ነው። ሌላዋ በዚህ ማዕከላዊ እስር ቤት ከፍተኛ ድብደባ እንደተፈጸመባት እና ከስምንት ዓመት እስር በኋላ እንደተለቀቀች የምትናገረው እማዋይሽ አለሙ የእስር ቤቱ መዘጋት ሳይሆን ድርጊቱ መቀጠል አለመቀጠሉ ያሳስበኛል ትላለች። አሁን ማዕከላዊ መዘጋቱ አይደለም። ማዕከላዊ ተዘግቶ ሌላ ማዕከላዊ ከተፈጠረ ለውጥ የለውም። የማዕከላዊ አይነት ሌላ ቤት ከተከፈተ ምኑን ምኑን ማዕከላዊ ተዘጋ። ሰው መሆን ያለበት ለውጥ ነው። ሰውን በመደብደብ ማሳመን እንደማይቻል አስረድተው ከዚህ በኋላ እንዲህ አይነት የምርመራ ሲስተም እንደማይኖራቸው ሊገልጽ ይገባል እንጂ ማዕከላዊ ተዘግቷል፣ የቤት ለውጥ ከሆነ ትርጉም የለው። ነገር ግን በዛ ውስጥ ያሉ ሰዎች ደግሞ ያን ስራ አለመስራታቸው ነው፣ ደግሞ የሰውን ልጅ አለማስተቃየታቸው ነው። ለምሳሌ በአሁኑ ሰዓት በሽተኛ እማዋይሽን ስናነጋግራት የስልኩ ጥራት በጣም አስቸግሮን የነበረ ሲሆን ጨምራ የተናገረችው አሁን እኔ ለምሳሌ በሽተኛ ሆኛለው። ይህን በሽታ ያተረፍኩት ከማዕከላዊ ነው። ስለዚህ የማዕከላዊ መዘጋት ብቻውን ትርጉም የለውም። ምናልባት አዲስ የተመረጡት ጠቅላይ ሚኒስትር ሁኔታዎችን ከስሩ ይረዳሉ። በመክፈቻ ንግግራቸው በተናገሩት መሰረትም ለውጥ ያመጣሉ ብዬ እገምታለሁ ብላለች። ንግስት ይርጋ በአማራ ክልል በነበረው ተቃውሞ ወቅት ከጎንደር አካባቢ ተይዛ ማዕከላዊ እስር ቤት ቆይታ ነበር። ለእርሷም ጥያቄ አቅርቤላታለሁ። ማዕከላዊ ሙሉ በሙሉ በመዘጋቱ ምን አስተያየታለሽ? የሚል ቤቱን የተዘጋ ቤቱን የተዘጋ እንጂ ስራው አቆመ ማለት አይደለም። ለምን ሌላም ቦታ ላይ ብዙ ማዕከላዎች መክፈት ይቻላል። ይሄ ሊቆም የሚገባው ሰዎች የሚተገብሩት ተግባራቸው ነው ሊቆም የሚገባው እንጂ ከቤቷ አይደለም ችግሩ። ቤቱ በግበግት ማዕከላዊ ሲባል በጣም ብዙ ነገሮች ግንኙነት ሊላል ብዙ ስሜቶች ይጭራለች። ኖርማሊ ግን ቤቱ ሳይሆን መቀየር ያለበት ሰዎች ናቸው እንትማት ያለባቸው ስራቸውን፣ ይሄን ነገር፣ ይሄን ድርጊት፣ ይሄን አስጠቃቂ ተግባር ማቆም ያለባቸው ያንን ተግባር የሚፈጽሙ አካላት ነው ማቆም ያለበት እንጂ የቤት መቀየር ለኔ በበኩሌ ለውጥ አያመጣም። በዛ ላይ ደግሞ ማዕከላዊ በጣም ብዙ ብዙ ሰቀቀን ያሳለፍንበት ጊዜ ነው። እኔ ማዕከላዊነት በባለፈው ነግሬሻለሁ። ይሄ የምድር ሲኦል ነው ብዬሻለሁ። ማዕከላዊ ቀኑንም አናቀውም፣ ሌቱንም አናቀውም ነበረ። ዛሬ ደህና ቁሙ የሚገባ ልጅ፣ ወጣት ልጅ፣ ነገ አንክሶና ተንኮላሽቶ መሄድ አቅቶት በሰው ተሸክሞ ሲመጣ በጣም የሚያሳዝን የነበረ ቤት ነው። ስለ ማዕከላዊ እኔ እንጃ፣ በቀላሉ መግለጽም አልችልም። በጣም መጥፎ እና አጸያፊ ተግባሮችን ላይ በሌሊት ልብስ እያስወለቁ ወንድ ልጅን አስወልቀው ሴት ልጅን አስወልቀው እኔ ሰባት ስምንት ሆኖ ነበር ልብስሽን አውልቅ እያሉ ራቁሴ መርቃን የሚያስቆሙኝ የነበረ አስወልቋት ጭራሽ አስወልቋት እየተባሉ በባዶ ግሬ ሴራሚክ ላይ ያን የቆሳሰለና የነፈረ እግር ሴራሚክ ላይ እንግዲህ በባዶ ግርሽ በብርድ በቀዝቃዛ አሁንም ቢሆን ይዘጋል ተብሎ ዜናው ከተነገረን በጣም ረዥም ጊዜ ነው። እኔ ከመሰጣሴ በፊት ነው ማዕከላዊ እንደሚዘጋ ሰምቼ ነበረ። መዘጋቱ ብዙም ለእኔ ምንም አይነት ለውጥ ያመጣል ማለት አይደለም። ጌታቸው ሽፈራው የነገረ ኢትዮጵያ አዘጋጅ ነበር። በተለያዩ ችሎቶች እየተገኘ እስረኞቹ ለፍርድ ቤት የሚያቀርቡትን አቤቱታ ይጽፋል። እርሱም በማዕከላዊ ታስሮ ነበር። የእስር ቤቱን መዘጋት እንዴት ተቀበልከው? ብዬዋለሁ። ማዕከላዊ ለሌላ ትውልድ አለመተላለፉ አንድ ነገር ነው። ቢያንስ በዚህ ወቅት ቪኦኤን ጨምሮ በርካታ ሚዲያዎች ማዕከላዊ ስለሚፈጸም በደል በመናገራቸው ምክንያት መንግስት በዚህ ግት በሚፈጸመው የሰብአዊ ድርጅት በጣም ብዙ ስለተወቀሰበት ሀያ ስድስት ዓመት ተወቅሶ አሁን አሁንም ዛሬም ቢሆን መስማቱ ጥሩ ነው። ነገር ግን ማዕከላዊ እንደ ቤት እንደ መስሪያ ቤት መዘጋቱ ዋጋ የለው። ማዕከላዊ በደል የተፈጸመባቸው ሰዎች እስር ቤት እያሉ ለምሳሌ አበበ ካሴ የሚባል ሀያ ጥፍሩ የተነቀለ ጥፍሩ ከተነቀለ በኋላም ደግሞ ቁስሉን እየተነካ የተሰቃየ ሰው አሁን ቃሊት እስር ቤት አለ። የእሱ ሰው እኔ እንዲሁ አይደለም። ጥፍሩ ተነቀለን ምልሽ ከመታሰሬ በፊት ደም የጎረሰ ጥፍሩ እኔ ቢሮ ነበረ፣ በመታሰሬ ነው የጠፋብኝ። ጥፍሩ እኔ ጋር ነበረ። እንዲያውም ምናልባት ለሚቀጥለው ትውልድ ኤግዚቢሽን ውስጥ የምናሳየው የዚህ ስርዓት ሰቆቃ ማሳያ ጥፍር እኔ ቢሮ ነበረ። የአበበ ካሴ አስቻለው ደሴ የሚባል ማዕከላዊ ብልቱ የተኮላሸ ልጅ፣ ብሌቴ ተኮላሸ ስላለም ጨለማ ቤት የገባ ልጅ አሁን ቂሊንጦ እስር ቤት ይገኛል። ዮናስ ጋሻው የሚባል ብልቱን የተኮላሸ አንድ እግሩ መንቀሳቀስ የማይችል አሁን በክራንች የሚሄድ ልጅ አሁንም እስር ቤት ይገኛል። እነዚህ በቅርቡ በጣም በቅርቡ በቅርብ ጊዜ ያየናቸው ሰዎች ናቸው። እኔ ከተፈታው በኋላ ዜና ስራ ያየኋቸው ሰዎች ናቸው። እጅግ በጣም በርካታ ማዕከላዊ ውስጥ በደል የተፈጸመባቸው ሰዎች እስር ቤት ውስጥ እያሉ እየተሰቃዩ አሁንም ጨለማ ቤት ማዕከላዊ ተደበደብን ስላሉ ጨለማ ቤት እየገቡ አበበካሲ ከአንድ አመት በላይ ጨለማ ቤት ገብ ነበረ። እነዚህ ሰዎች በደል እየተፈጸመባቸው በደል የፈጻሚው መስሪያ ቤት በመቀየሩ ብቻ ለውጥ የለውም። እንደውም ለውጥ ለስሙ ብቻ መሆኑን የምታየው መስሪያ ቤት ተዘግቶ እነዚህ ሰዎች ግን አሁንም ሌላ እስር ቤት ገብተው እየተሰቃዩ ነው ያሉት ስለዚህ የተፈለገው አሁን የሰብአዊ መብት ጥሰት መፈጸም ብድር ስለሚያስቀር የሰብአዊ መብት ጥሰት መፈጸም በውጮቹ ስለሚያስወቅስ ብቻ ይህም መስሪያ ቤት በተቋም ደረጃ ቀይረነዋል ምናልባትም ጠቧቸው ሊሆን ይችላል በነገራችን ላይ ሁለት መቶ ሰባ እስረኛ ይይዛል ማእከላዊ ሁለት መቶ ሰባ እስረኛ አንድ ሶስት በአራት የሆነ ክፍል እስከ ሀያ ሰባት ሀያ ስምንት እስረኛ ቁጭ ብሎ ያድርበታል። በቂ አይደለም። በነገራችን ላይ በአሁኑ ታሳሪ በቂ አይደለም ማዕከላዊ። እኔ እንዲያውም አሁን እየመሰለኝ ያለው ተበዳዮችን እስር ቤት እያሉ ይሄን እስር ቤት ዘግተነዋል ብሎ የሚወራው ወሬ እስር ቤቱ ጠባብ በመሆኑ ጭምር ይመስለኛል፣ ከፕሮፓጋንዳ ጥቅሙ ባሻገር። እሱ ብቻ አይደለም። በነገራችን ላይ ባለፈው ዘግተነዋል ብለው ከሶስት ወር በላይ ቆይቷል። ያኔ ማዕከላዊ መዘጋቱ ጥሩ ነው ያለ ስዩም ተሾመ አሁን ከማዕከላዊ ቆይቷል ከታሰረበት ጊዜ ጀምሮና አሁን የሚደረገው ለይስሙላ ነው። በተለይ በተለይ ማዕከላዊ የደሙ ሰዎች፣ ማዕከላዊ የቆሰሉ ብልታቸው የተኮላሸ ዘራቸውን እንዳይተኩ የተደረጉ ሰዎች እስር ቤት እያሉ ማዕከላዊ ተዘጋ ማለት ላይ ተራ የቢሮ መቀየር ነው። እሱ ብቻ አይደለም ግን እኔ እስር ቤት በነበርኩበት ጊዜ ባስተዋልኩት ሰው የሚደበደበው ሜዳ ላይ ነው። ቂሊንጦ የሚባል እስር ቤት አምሳ ሜትር የሚሆን ሜዳ አለው። እሱ ሜዳ ላይ ሰው ውሃ አቧራ ላይ እየተንከባለለ ውሃ እየተደፋበት ነው የሚደበደበው። ሸዋ ሮቢት ቤት የተፈረደባቸው እስረኞች የሚቆዩበት ነው። ግን በቃጠለው የተጠረጠሩ መቶ ስልሳ በላይ እስረኞች ሸዋሮቢት ነው ሰቅለው ነው የተገረፉት። ስለዚህ ይላል ማዕከላዊን ለይስሙላ መዝጋት ሳይሆን ዜጎችን ማሰቃየት ማቆም ነው ቁም ነገሩ። በነገራችን ላይ ኢህአዴግ ይሄን የሰብአዊነት ከነ እስር ቤቱ ከደርግ የወረሰው ነው። ይሄን ከደርግ የወረሰውን የሰብአዊነት ደርጋዊነት ሲወቀስበት እንድሯ ላይ ሀያ ስድስት አመት ደርጋዊነቱ ሲወቀስ ነው። አሁን ማዕከላዊ ቤቱ ቤቱ ብቻ ስለሚጠላ ነው አሁን እየቀየረ ያለው ግን እየተጠላ ያለው ተግባሩ ነው። ተግባሩ ነው። ስለዚህ ተግባሩ ከተጠላ ደግሞ የመጀመሪያ ነገር በዛ ቤት የተፈጸመውን ነገር ማመን አለበት። ያዲክ ሌሎቹን የመልካም አስተዳደር ችግር ፈጽም ያለው የሙስና ችግር ነበረ እንደሚለው ማዕከላዊ የፈጸማቸውን ኢሰብአዊ ድርጊቶች ማመን አለበት። ነገ ይገኛል። በነገራችን ላይ በታሪክ ነገ ተመልሰው ይወቀሳሉ። አሁን ራሳቸው ቢያምኑት ይሻላል። ይህን በማዕከላዊ የተፈጸመውን ኢሰብአዊ ድርጊት ኢሰብአዊ ሰዎችን ባይተዋር የሚያደርግ ሀገራቸውን እንዲጠሉ የሚያደርግ ድርጊት መጀመሪያ ማመን አለበት። ልብስ አስወልቆ መግረፍን፣ ብልት መስለብን፣ ውሃ ብልት ላይ ማንጠልጠልን፣ ዘቅዝቆ መግረፍን፣ ጨለማ ቤት ማሰርን፣ ሁሉም በዝርዝር ማመን አለበት። መጀመሪያ የፈጸምኩት ጥፋት ነው ከአሁን በኋላ ይህን ነገር ዘግቼዋለሁ ሲል ይህም ማመን አለበት። ይህን ሲያምን ደግሞ በዚህ ሂደት የተበደሉት ሰዎች መታወቅ አለባቸው። እስር ቤት ያሉትን መፈታት አላችባቸው። እሱ ብቻ ሳይሆን ካሳ ያስፈልጋቸዋል። ካሳ በነገራችን ላይ በዚህ በማዕከላዊ በደል ያለፉ ሰዎች አሁንም የጤና እክል አለባቸው ለምሳሌ ጌታቸው መኮንን ባህር ዳር እየታከመ ነው። ወገኖቹ እርዳታ መንግስት ያደረገለት ነገር የለም። ክል የፈጸመበት መንግስት ነው። ዮናስ ጋሻው ታማሚ ነው። ክራንች እየሄደ ያለ ልጅ ነው። ሌሎቹም እንደዚህ ህመም ላይ ነው ያሉት አብዛኛዎቹ። አበበ ካሴ ሽንቴ መቆጣጠር አልችልም ብሎ ተናግሯል በቅርቡ። ይህ ሁሉ እስረኛ ህክምና አያገኝም። እንዲያውም ከማዕከላዊ ሲላኩ ሌላ ቦታም ህክምና እንዳያገኙ ነው የሚላኩት። በራሱ አንደበት አበበካሴ እንደተናገረው ህክምና ስጠይቅ ለአንተ ጥይት ነበር የሚገባ ነው የተባለው። ስለዚህ እነዚህ ሰዎች ህክምና ያስፈልጋቸዋል። ካሳ አይተካላቸውም እንጂ የጎደለውን አካላቸውን አይተካላቸውም እንጂ ካሳ ያስፈልጋቸዋል። ከምንም በላይ ግን ይቅርታ ያስፈልጋቸዋል። እኔ ነኝ የደበደብኳቸው፣ እኔ ነኝ የገረፍኳቸው ያስፈልጋቸዋል። ገንዘብ ዘርፊያለሁ የሚለው ኢህአዴግ የመልካም አስተዳደር ችግር ነበረብኝ የሚለው ኢህአዴግ ገርፊያቸዋለሁ፣ ዘርፍቄ ገርፊያቸዋለሁ፣ በደል ፈጽሜባቸዋለሁ ብሎ ማምን አለበት። ካልሆነ ግን ነገ የሚወጣ ነው። በነገራችን ላይ ሰዎች አሉ። ሁሉንም እዛ ማዕከላዊ ያለፉትን ሰዎች አስራቸውም ዝም አሰኛቸውም። ነገ እኔ ለምሳሌ ያየሁትን መሰክራለሁ። ነገ ማዕከላዊ በመዘጋቱ ወደ ሌላ እስር ቤት ከተዛወሩት መካከል የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያ ክልል ፍትሕ ቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ታዬ ደንዳአ እንደሚገኙበት ከወዳጆቻቸው ያገኘነው መረጃ ይጠቁማል። በሌላ ዜና ከአዲስ አበባ ውጭ ለወራት ተቋርጦ የነበረው የሞባይል ስልክ የኢንተርኔት ዳታ አገልግሎት ዛሬ መለቀቁን የተለያዩ ተጠቃሚዎች ነግረውናል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።